ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ዛሬ የከተራ በዓል ነው። ታክሲዎቹ ከታቦቱ መንገድ ርቀው አገልግሎት እየሰጡ ሲያመሹ እኛም በግር አብረናችሁ እንጓዛለን። ከመስታወት አራጋው ጋር በመሆን መልካም በዓል እንመኝላችኋለን። ሰላም፣ እንደምናመሻችሁ እንኳን ለጥምቀት በዓል ዋዜማ አደረሳችሁ። በዓሉ እንዴት ነው? እኔም እንዲሁ ጥምቀት ላይ አይቼ ነው ባለቤቴም ያገባ። አሁን ልጆች ወልጅ፣ ሶስት አራት ያህል ልጆች አሉኝ። ወጣቶች አንድ አይነት ልብስ ለብሰው ሚኬሌ ስድስት ሰዓት አካባቢ ነው ፕሮግራም የተጀመረው። ወጣቶች ነበሩ ያው ምንጣፍ የሚሸከሙ ምናምን ቄጤማ ክርፊትም፣ ደግሞ ምንጣፉ ደግሞ ቄጤማ የሚጎዘጉዙ ነበሩ። ምንጣፍ ለቄጤማ ምናምን ይደረጋል። ታቦቱ ደግሞ በዛ ላይ ያልፋል። ከዛ ስቴዲየም ነው የተከበረው የደበዘት ስቴዲየም ማለት ነው። ባሉን እንግዲህ እናንተ በያላችሁበት እንዴት እያከበራችሁ እንደሆነ ጠያይቀናል። በፌስቡክ ደግሞ አትቪያ መሐሪክ ላይ እናንተ እስኪ ባሉን እንዴት እያከበራችሁ እንደሆነ በፎቶም በቪዲዮም በመልእክትም አስተያየቶቻችሁን ስጡ። በሌላ ፕሮግራማችን ደግሞ ኢህአዲግ ከሌሎች 21 የተቃዋሚ ፓርቲዎች ጋር ድርድር ለማካሄድ በሚረዱ አሰራሮች ላይ ለመወሰን የሚያስችል ስምምነት ላይ ደረሰ። ተቃዋሚዎች ድርድሩ በተጀመረበት መንፈስ ከቀጠለ የተለየ ይሆናል የሚል እምነት ጥለዋል። በኢትዮጵያና ደቡብ ሱዳን ድንበር ዙሪያ የሚኖሩ የሙሬሌ ጎሳ አባላት የድንበር ተሻጋሪ ጥቃቶች አካሄደው በሰው ህይወት ላይ ጉዳት ካደረሱ በኋላ ተጨማሪ ህጻናትን አፍነው መውሰዳቸውን የጋምቤላ ክልል መስተዳደር አስታወቀ። የተወሰደ ህጻናት እስካሁን ድረስ ከአስራ ሁለት በላይ የሞቱ ሰዎች አስራ ስድስት አካባቢ አስራ አምስት ይደርሳል። በጋቢና የስቱዲዮ እንግድነት አቶ ኦባንግ ሜቶን ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ የአድማጮች አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ኢህአዲግ ከሌሎች ሀያ አንድ የተቃዋሚ ፓርቲ አባሎች ጋር ድርድር ለማካሄድ በሚረዱ አሰራሮች ላይ ለመወሰን የሚያስችል ስምምነት ላይ መድረሱን አስታውቋል። ገዥ ፓርቲ ኢህአዲግ የስነ ምግባር ደንቡን ካልፈረሙ ተቃዋሚ ፓርቲዎች ጋር ለመደራደር ሲወስን ከአመታት ወዲህ ይህ የመጀመሪያው መሆኑ ነው። ለቅድመ ድርድር ውይይቱ የተሳተፉ የአንዳንድ ተቃዋሚ ፓርቲዎች አመራር አባላት ደግሞ ድርድሩ ዛሬ በተጀመረበት አቅጣጫ የሚሆን ከሆነ ልዩ ይሆናል ብለዋል። አድማጮቼ እንዚህን ዜና ዝርዝር ከዜናው በኋላ من ورا كفلك زين النملس علن በኢትዮጵያና ደቡብ ሱዳን ድንበር ዙሪያ የሚኖሩ የሙርሌ ጎሳ አባላት በተከታታይ ባካሄዷቸው የድንበር ተሻጋሪ ጥቃቶች በሰው ህይወት ላይ ጉዳት ካደረሱ በኋላ ተጨማሪ ህጻናትን አፍነው መውሰዳቸውን የጋምቤላ ክልል መስተዳደር አስታውቋል። የክልሉ መንግስት ቃል አቀባይ እንደሚሉት ደግሞ ከመስከረም ወር ጀምሮ በደረሱ ጥቃቶች አስራ ስድስት ሰዎች ሲገደሉ አስራ ሁለት ህጻናት ታግተው ተወስደዋል። እንደዚሁም በተጨማሪ አካባቢው ነዋሪዎች ለንግድ አገልግሎት የሚጠቀሙባቸው ከብቶች ተዘርፈዋል። አድማጮ አድማጮች የዚህን ዜና ዝርዝርም ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን። ወደ ዓለም አቀፍ ዜና ስንሻገር ደግሞ መጀመሪያ የምናመራው ወደ ናይጄሪያ ነው። በሰሜን ናይጄሪያ ወታደራዊ ኃይል በስህተት ከመኖሪያቸው የተፈናቀሉ ሰዎች ሰፈርን በመምታቱ ቢያንስ ሰባ ሰዎች ሲገደሉ አንድ መቶ የሚሆኑት ደግሞ እንደ ቆሰሉ ዓለም አቀፍ የቀይ መስቀል ኮሚቴ ገልጿል። ጥቃቱ ትላንት የተፈጸመው ናይጄሪያና ካሜሩንን በሚያዋስነው ድንበር አጠገብ በሚገኝ ራን በተባለ ሰፈር ላይ ነው። የናይጄሪያ ባለስልጣኖች ቦኮ ሃራምን ኢላማ በማድረግ ይካሄድ በነበረው እንቅስቃሴ በስህተት የተፈጸመ የቦምብ ጥቃት ነው ብለውታል። የሀገሪቱ ፕሬዚዳንት ቃል አቀባይ ፌሚ አዲሳን ለአሜሪካ ድምጽ ሬዲዮ በተናገሩት መሰረት በአካባቢው የቦኮ ሃራም ተጋ ተዋጊዎች እንቅስቃሴ ስለነበር እነሱን ለመምታት በተደረገው ጥረት የተፈጸመ ስህተት ነው ብለዋል። ከሞቱት ሰዎች መካከል ስድስት ናይጄሪያውያን ሰራተኞች እንደሚገኙባቸው ቀይ መስቀል ኮሚቴም ጠቁሟል። የሀገሪቱ ፕሬዚዳንት መሐመድ ቡሃሪ በትዊተር ገጻቸው ባወጡት መግለጫ ደግሞ ሰለባዎቹን እንደሚረዱ ገልጸዋል። ሰሜን ማሊ ላይ በተፈጸመው የአጥፍቶ መጥፋት ፍንዳታ ቢያንስ ሰላሳ ሶስት ሰዎች ሲገደሉ በርካቶች እንደቆሰሉ ባለስልጣኖቹ ተናግረዋል። መኪና ውስጥ የተጠመደው ቦምብ የፈነዳው የቀድሞ አማጽያንና የመንግስት ደጋፊ ተዋጊዎች በተጠለሉበት ሰፈር አጠገብ መሆኑም ተገልጿል። እማኞች እንደሚሉት ፍንዳታው ከንጋቱ ሶስት ሰዓት ላይ የደረሰው ጋኦ በተባለች ከተማ በሚገኝ ሰፈር ላይ በበርካታ ሺህ መቶዎች የሚቆጠሩ ወታደሮች በተሰበሰቡበት ወቅት ነው። በመጨረሻም የዩናይትድ ስቴትስ ምክትል ፕሬዚዳንት ጆን ባይደን ሩሲያ በዩናይትድ ስቴትስ ላይ እንዳደረገችው ሁሉ በምርጫ ሂደታችሁ ላይ ተጽዕኖ ለማሳደር ትሞክር ይሆናል ሲሉ የአውሮፓ ሀገሮችን አስጠንቅቀዋል። የአሜሪካ የስለላ አገልግሎት ባለፈው ህዳር ወር በዩናይትድ ስቴትስ በተካሄደው ምርጫ የ ሩሲያ ተግባር ዶናልድ ትራምፕ እንዲመረጡ ረድቷል የሚል ድምዳሜ ላይ መድረሱ ይታወቃል። አውሮፓ ውስጥ ብዙ ሀገሮች በያዝነው ዓመት ምርጫ ለማካሄድ በተዘጋጁበት በአሁኑ ወቅት ሩሲያ በዲሞክራሲያዊ ሂደታቸው ላይ ጣልቃ ለመግባት እንደምትሞክር እንዳትሞክር ጠብቁ በማለት ጆ ባይደን በዳቮስ ስዊዘርላንድ ባደረጉት የመጨረሻ ንግግራቸው አሳስበዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ዜናውን ያቀረብኩላችሁ ጽዮን ግርማኔን። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። Gabina VOA. Let's cross boundaries together. ዛሬ የጥምቀት በዓል ዋዜማ ከተራ ነው። በዓሉን በያላችሁበት ለምታከብሩ እንኳን አደረሳችሁ። በዓል እንዴት ነው? በጣም በጣም ደስ ይላል። በጣም ደስ ይላል ነበረ። በዓሉ ምን ነበረ? እንዴት ነበረ አካሄዱ? ስቲ ነገረኝ። ዘመረኝ፣ ዘመረም በጣም ዘመረኝ። በዘማሬ በልልታ ከዘመራችሁት መዝሙር ውስጥ አንዱን ዘምርልኝ። ከእነ ማህር ባህር ከእንደ ማህር የሚለው እሺ። እሺ ባህር ከእንደ ማህር፣ ባህር ከእንደ ማህር፣ ጠጠም ቀበይ ወቅዳኑስ የሚለው እሱ እየዘመረ ነበር። ዛሬ ቆየት ብለን የምናሰማችሁ የባዕል የበዓል ድምፆች ናቸው። አሁን ወደ ቀዳሚው ዕለታዊ ዘገባ እናሳልፋችሁ። በኢትዮጵያና ደቡብ ሱዳን ድንበር ዙሪያ የሚኖሩ የሙሬሌ ጎሳ አባላት በተከታታይ ባካሄዷቸው የድንበር ተሻጋሪ ጥቃቶች የሰው ሕይወት ጉዳት ካደረሱ በኋላ ተጨማሪ ህጻናትን አፍነው መውሰዳቸውን የጋምቤላ ክልል መስተዳደር አስታወቀ። የክልሉ መንግስት ቃል አቀባይ እንደሚሉት ከመስከረም ወር ጀምሮ በደረሱ ተከታታይ ጥቃቶች 16 ሰዎች ሲገደሉ 12 ህጻናት ደግሞ ታግተው ተወስደዋል። ጽዮን ግርማ ዝርዝሩን ይዛለች። የደቡብ ሱዳን የሙሩሌ ጎሳ አባላት በ2008 ወስደው ከመለሷቸው 57 ህጻናት በተጨማሪ 12 ህጻናት ከመስከረም ወር ጀምሮ መውሰዳቸውንና በዚህም ሂደት 16 የሚደርሱ ወላጆችን መግደላቸውን ነው የክልሉ የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ኦኬሎ ኡማን ለአሜሪካ ድምጽ የተናገሩት። አቶ ኦኬሎ እንደሚሉት ከደቡብ ሱዳን ጋር ድንበር የሚዋሰነው የጋምቤላ ክልል በአኝዋክና በኖየር ዞን ላይ በየአመቱ በደቡብ ሱዳን የሙሩሌ ጎሳዎች ጥቃት እንደሚፈጸምና በተለይም ከደቡብ አቅራቢያ በሚገኘው በአኟክ ዞን ኳክ ወረዳ ኙዱና ጆሌ በሚ ጃሌ ይቅርታ በሚባሉ ብሔረሰቦች ላይ በቅርቡ ጥቃት መፈጸሙን ነው። ጥቃቱም እስከ ትላንት ምሽት ድረስ መቀጠሉን ይገልጻሉ። ማምሻውን አቶ ኦኬሎን አነጋግሬያቸው ነበር። በኛ አቆጣጠር በኢትዮጵያ አቆጣጠር ከመስከረም ወር ጀምሮ እስካሁን ድረስ በእነኚህ ወራት ላይ በየጊዜው እየተፈሰነ ይገኛል። በአሁኑ ከብት የተወሰደ ሌላው ሂሳናትም መፈኖ የተወሰደ ሁኔታ ነበረ። ሰውም የገደለ ያለ ነው። እንደውም ትላንትና አንድ ሂሳን አንድ ሲመግሌ ሲመግሌ ተገሎ ልጃቸው የተወሰደበት ሁኔታ አለ። ይህ ቁጥሩ አንዱ ሳይሆን የትላንትና ክስተን ነው ተገደተናገር ከመስከረም ወር ጀምሮ እስካሁን ድረስ ምን ያህል ህጻናት ተወሰዱ? ምን ያህል ሰዎች ተገደሉ? ቁጥሩ ፊክስድ ባላረገ እንኳን አሁኑም በነ መንገድ ላይ ወኘ ያለው ስለሆነ ይህን ያህል ነው ብሎ መቀመጥ አይቻልም። የተወሰደ ህጻናት እስካሁን ድረስ ከአስራ ሁለት በላይ የሞቱ ሰዎች አስራ ስድስት አካባቢ አስራ አምስት ይደርሳል። አሁን መንገድ ወኘ የጥቁ ስለሆነ ነው ድንበር የለም። ድንበሩ ጥበቃ አይደረግለትም። እንደ ሀገር ድንበር ጥበቃ እየተደረገ ነው ያለ ሙርሌዎች ግን በልማዳቸው አንደኛ ወታደር እንደ ወታደር ጥበቃ ይደረጋል። በየካምቡ በየ እንትና ነው ያለ ተከማተ ታቢያዎች ስለዚህ እነሱ እንቅስቃሴያቸው ሁለት ነው። በሁሉም ድንበሩ ላይ ግን ወታደር ተሸለፈው መጠበቅ ስለማይቻል

እየተመራ አይደለም። አመናራ ሰው እየተወሰደ ህፃናት መለሶ ወደ መቶ አንድ ህፃናት የተመለሱበት ሁኔታ ያለ፣ በድርድር ከአካባቢ ወደ ሌላ ቦታ እንዲኖሩ ማድረግ አይቻልም ነበረ። እንደዚህ አይነት ጥቃት እንዳይደርስባቸው መንግስት እንደ መንግስት ምን አይነት ጥበቃ ነው የሚያደርገው? አሁን ላሉት ለዜጎቹ መንግስት እንደ መንግስት በየ ደንበር ስጋት ቀጠናዎቹ ላይ ወታደሮቹ አለ። ሌላ ብረታስቡ ከቦታ ቦታ ማዛወር ነው ማውሰዱም፣ ማውሰድ አይቻልም። ምክንያቱም ሲኖሩ ቆይተዋል። ተወልዶ ያደው ሲኖሩበት የነበረ አካባቢ ነው። ስለዚህ ያ በተካት ምክንያት ህዝቦቹ አደጋ እንዳይደርስባቸው መንግስት እያደረገው ያለው መከላከል ነው እንጂ ከቦታ ተነስቶ አካባቢ መለከኩም አይሆንም። አማራጩ እንደዚህ አይደለም። ትልቁ እንደ ሀገርና እንደ መንግስት የተደረገ ያለው እነዚህ ልጆች አፍኖ መውሰድ ነሰው የገደሉ የራጋቸው የሳለ መንግስት ስላላቸው እንደ ሀገር ዋና እንደ ኢትዮጵያ ሰላም ወዳድ ሀገር እንደምሆነው መትን ከሱዳን ከደቡብ ሱዳን ጋራ የጋራ መግባባት ለማፍጠር እነዚህ ሰዎች እንዲዚ ነት ከድርጅት ድርጊታቸው እንዲቆጠቡ የማድረግ ስራ የተሰራ ነው። አምና የተሰራ ነ ህጻናት እንዲመለሱ እያደረገ አሁን እየተደረገ ያለው ይሄ ነው። ግን አሁን እንደነገሩኝ ከሆነ አቶ ኬሎ፣ እነዚህ ከመስከረም ጀምሮ ህጻናት እየተወሰዱ ነው፣ እየተገደሉ ነው፣ እስከ ትላንትና ድረስ። ታዲያ ምንድን ነው ምንድን ነው ጥበቃ የሚደረገው? እንደዚሁ እየተገደሉ እየተወሰዱ ይቀጥላል ማለት ነው? እንደዚያ ይቀጥላል ማለት ሳይሆን አሁን እየተደረገ ያለው ሲገደሉ ያለምንም የተደረገ አይደለም ማለት ሳይሆን እንደ ሀገር፣ እንደ ክልል ክልሉ መንግስት በራሱ አይን ጥበቃ የተደረገ ነው። ጥበቃ የተደረገ ሰፊ ቦታ አለ። ሌላ ያልገቡበት ቦታ እነዚህ በአከርቢያ በጣም ወደ ደቡብ ሱዳን ጠኪቶ የሚገኙ መንደሮች ናቸው፣ ጥቃት የተፈጸመበት ያለ እንግዲህ አቶ ኦኬሎ እንዳሉት በ2008 ዓ ም ከተወሰዱ ሁለት መቶ ህጻናት መካከል 143ቱ ሲመለሱ፣ 57ቱ ግን እስካሁን ድረስ የት እንዳሉ አይታወቅም። እዚህ ዋሽንግተን ዲሲ የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ የሚባል የማህበረሰብ ተቋም የሚመሩት አቶ ኦባንግ ሜቶ በዚህ ጉዳይ ላይ አስተያየት ሊሰጡን መስመር ላይ ይገኛሉ። አቶ ኦባንግ እንዴት አመሹ? ሰላም፣ ሰላም አቶ ባንግ። እንግዲህ እንደሰሙት በጋምቤላ ክልል የደቡብ ሱዳንን በሚያዋስነው አካባቢ በአኝዋክና የኑዌር ዞኖች ላይ በድጋሚ ጥቃት እንደተፈጸመና ከመስከረም ወር ጀምሮ ይሄ ጥቃት እየቀጠለ እንደሆነ መንግስት ደግሞ ይህንን ጥበቃ ለማድረግ ጥረት ቢያደርግም አካባቢው በጣም የተቀራረበ በመሆኑ እስካሁን ድረስ አስራ ሁለት ህጻናት መወሰዳቸውና ሀያ አስራ ስድስት የሚደርሱ ደግሞ መገደላቸውን ገልጿል እርስዎ እንደ አንድ ሁማን ራይትስ ሁማን ራይት አክቲቪስት ምንድን ነው በዚህ ጉዳይ ላይ የሚሉት ቲንክ ያው አቶ ኦኬሎ እንዳለ አይ ቲንክ ኦኬሎ አንድ ነገር ግልጽ ያላደረገ ነገር አለ አሁን ንኝ ደቡብ ሱዳኖቹ ሙርሌዎቹ ለምንድን ነው እና ሀገር መከላከያ አለ። መከላከያ እኮ የሀገሩ ለመጠበቅ ነው እንጂ አሁን እስከ ዛሬ ውኬሎ እንዳለ ይሄ የተከተለ ነገር ነው። ይሄ ነገር ጥያቄ፣ በጣም ጥሩ ጥያቄ ነው። እስከ መቼ ነው ይሄ ነገር እና አይ ቲንክ ዳት ይኸው የመንግስት ደካማ ነው የክልሉ መንግስት እና የኦልሞስት የፌደራል መንግስት ነው። ለምን ብባል ይኸው መከላከያ ሲኖር ይኸው አገሩ ለመጠበቅ ነው እንጂ ሌላ ብያዊ ስፔሻሊ የሌላ ሀገር ዜጋ እንደዚህ መምታቱ ራሱ ይገርመኛል እና አሁን ኡኬሎ የሚለውን ነገር በእውነት አስማማም ከኡኬሎ ጋር ቢኮስ ኡኬሎ የሚለው ኦልሞስት በትክክልኛ ፕሮብሌም እንዳለ መግለጽ አይፈቅሉ አላፊነት እንዲወስድ አይፈልግም፣ ኡኬሎ ማለት ነው። ምክንያቱም የነኚህ ሙርሌዎቹ እንዴት ነው ይኸው መከላከያ እኮ ድንበር ጽፊ ድንበር ነው አለው በቃ እና የነኚህ ሰዎች የሚጠበቁን ማን ነው? መከላከያ ነው። መከላከያ ሰር ስራው ሰርቷል ወይ? ምንም ጥያቄ የለም። አልተሰራም ብስሩ ኑ ይሄ ነገር አይቃየድም ነበር። እንግዲህ አሁን እሳቸውን እንዳሉት ሀምሳ ሰባት ህጻናት እዛ አሉ። አሁን ደግሞ አስራ ሁለት ነው የተወሰዱት። አካባቢውን እንደሚያውቅ እንደ አንድ ሰው እነዚህ ህጻናት ምንድን ነው ተወስደው የሚያደርጉት እሱን በተመለከተ መረጃ አላችሁ? አሁንስ እነዛን ህጻናት ለማስመለስ ምንድን ቢደረግ መፍትሄ ሊሆን ይችላል ይላሉ? ዋና ኮ ምንድን ነው ያው መጀመሪያ ይው መንግስቱ የራሱ ጎሳ የራሱ ዜጋው መጠበቅ መሆን ነበርበት። ይው በቃ እንዳልኩት የ የፌደራል መንግስት እና የክልል መንግስት ጥፋቱ ነው እንጂ የነሱ ስራ አልተሰሩም። ስራ ቢሰሩ ኖሮ እንደዚህ ፕሮብለም አይሆንም ነበር። ሁለተኛ ሰላም የለም። ከነኝ ሙር ሌሎች ሙር ሱዳን እንደምታካችው ሱዳን ውስጥ ጦርነት አለ። እና ግን ከዚህ በፊት ከሁለት አመት በፊት ከሶስት አመት በፊት እንደዚህ አልነበረም። ያንን ጊዜ እየተደረገ ነገር ምንድን ነው አሁንም እየተደረገ ለየት የሆነ ነገር ምንድን ነው እና በዚህ ላይ ውይይት ኦር ነ ከሙርሌ ሽማግሌዎቹ ከደቡብ ሱዳን መንግስት የለም። አሁን በቃ ጦርነት አለ ከኖረና ደንቀው ያው ጦርነት የታወቀ ነው። ግን የኢትዮጵያ መንግስት ስራ አልተሰራም፣ ለራሱ ዜጋ ማለት ነው እና ምን አቶ ኦባንግ እንግዲህ ያው ባለን ሰአት ጥበት አንጻር እናቋርጦታለን እንዳሉት ውይይት ያስፈልገዋል ብለዋል እና እኛም ደግሞ እንደ ሬዲዮ ጣቢያነታችን ሰፋ ያለ ውይይት አዘጋጅተን እርስዎንም ጋብዘን የኢትዮጵያ መንግስትንም ጋብዘን በጉዳዩ ላይ ውይይት ለማድረግ ቃል እንገባለን ለዛሬው በጣም እናመሰግናለን ምግብሊሆናቸው ወደሚቀጥለው ፕሮግራማችን ስናልፍ ኢህአዴግ ከሌሎች ሃያ አንድ የተቃዋሚ ፓርቲዎች ጋር ድርድር ለማካሄድ በሚረዱ አሰራሮች ላይ ለመወሰን የሚያስችል ስምምነት ደረሰ። ገዢው ፓርቲ ኢህአዴግ የስነ ምግባር ደንቡን ካልፈረሙ ተቃዋሚ ፓርቲዎች ጋር ለመደራደር ሲወስን ከአመታት ወዲህ ይህ የመጀመሪያው መሆኑ ነው። ለቅድመ ድርድር ውይይቱ የተሳተፉ የአንዳንድ ተቃዋሚ ፓርቲዎች አመራር አባላት ድርድሩ ዛሬ በተጀመረበት አቅጣጫ የሚሆን ከሆነ ልዩ ይሆናል ብለዋል። መለስካቸው አመሀ ዝርዝሩን ይዟል። ከጥቂት ቀናት በፊት የገዢው ፓርቲ የኢህአዴግ ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ በኢትዮጵያ ውስጥ በሀገር አቀፍ ደረጃ ተደራጅተው በህጋዊ መንገድ ከሚንቀሳቀሱ ተቃዋሚ ፓርቲዎች ጋር ፓርቲያቸው ለመደራደር ዝግጁ እንደሆነ ለሀገር ውስጥ መገናኛ ብዙኃን ይፋ አድርገዋል። በዚሁ መሠረት፣ ዛሬ ኢህአዴግን ጨምሮ 22 በሀገር አቀፍ ደረጃ የተደራጁ ናቸው የተባሉ ፓርቲዎች በተወካዮች ምክር ቤት የመንግሥት ተጠሪ መሰብሰቢያ አዳራሽ ተሰብስበው ወደፊት ይደረጋል የተባለው ድርድር እንዴት ባለ ዘዴ ወይንም አሰራር መሄድ አለበት የሚለውን ለመወሰን ከሚያስችል ስምምነት መድረሳቸው ታውቋል። በውይይቱ ከተሳተፉ ፓርቲዎች ቪኦኤ ጥቂቶቹን አናግረዋል። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ሊቀመንበር ዶክተር ጫኔ ከበደ ተሰብሳቢ ፓርቲዎቹ የተስማሙባቸው አራት ነጥቦችን አብራርተውልኛል። ምን ይሁን ማን ይምራው እንዴት መመራት አለበት በገለልተኛ አካል መመራት አለበት በገለልተኛ ተቋም መመራት አለበት ፕሬስ መግለ ይሄ ጋዜጣዊ መግለጫ ይሰጣል ብዙ ጊዜ። ስለዚህ ይህን ጋዜጣዊ መግለጫ የሚሰጠው አካል ምን ይሁን እንዴት ያ የዛም ራሱ የአሰራር ስርዓት መዘርጋት ስላለበት በእነዚህ ጉዳዮች ላይ ፓርቲዎች የራሳቸውን ሀሳብ በጽሁፍ ደረ ከ1997 ሀገር አቀፍ ምርጫ ጥቂት ዓመታት በኋላ በተቋቋመው የፖለቲካ ፓርቲዎች የጋራ ምክር ቤት አባል ካልሆኑ ወይንም በ2000 ምርጫ ላይ የተሰናዳውን የፓርቲዎች የምርጫ ስነ ምግባር ደንብን አንፈርምም ካሉ ተቃዋሚ ፓርቲዎች ጋር ኢህአዲግ ለድርድር ለመቀመጥ ፈቃደኝነቱን ሲያሳይ፣ ይሄ የመጀመሪያው መሆኑ በተለያዩ መገናኛ ብዙሃን እየተዘገበ ነው። ከዚሁ ጋር የተያያዘ ሳይሆን አይቀርም፣ በዛሬው ስብሰባ ላይ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ፣ የመላው ኢትዮጵያ አንድነት ድርጅት መኢአድና ሰማያዊ ፓርቲ በሁለት በሁለት አመራር አባሎቻቸው ተወክለዋል። መኢአድን ወክለው በዚህ ስብሰባ ላይ የተገኙት ምክትል ሊቀመንበሩ አቶ ሙልጌታ አበበ ስብሰባውን አስመልክተው ከዚህ በፊት ካዩት የተለየ ነው ብለዋል። እንደ ጅማሬው ወይም እንደ መጀመሪያው ዛሬ እንደ ጀመር ነው ክፍት የሚሆን ከሆነ በአይነቱ ከዚህ በፊት ከነበሩ ድርድሮች ትንሽ ለየት ሊል ይችላል። ምክንያቱም ከዚህ በፊት የነበሩ ድርድሮች እኛ ነበርንባቸው እና ስንደራደር፣ ፓርቲዎች በተራ ይሰበስቡ ነበር። ኢህአዴግ አንድ ጊዜ ይሰበስባል፣ መኢአድ ከዛ ሲከተል፣ ኢኔፓ ሲከተል፣ ቅንጅት እንዲህ እያለ በተራ የሚሰራበት ሂደት ነበር የነበረው፣ ድርድሩ ላይ ማለት ነው። አሁን ግን ሁሉም ፓርቲዎች ኃላፊነት ለሚሰማው ለህሊናው ኃላፊነቱን ጥያቄያችንን እናቀርባለን። አጀንዳችንን አብረን ተግባብተን እንቀርጻለን። በአጀንዳው መሰረት ቅደም ተከተል እያየን እንሄዳለን። በአንዱ አጀንዳ ውሳኔ ሲሰጥ፣ ያ ውሳኔ የተሰጠበት አጀንዳ ተግባራዊ ሳይሆን ወደ ሌላው አጀንዳ እንገባለን የሚል ሌላውን የስብሰባ ተሳታፊ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋን በድርድሩ አካሄድ ላይ እና አሰራር ላይ ስምምነት ቢደረስ በድርድሩ ላይ ከአጀንዳዎቹ ሁሉ ቀዳሚ አጀንዳ መሆን አለበት ብሎ ፓርቲያችሁ የሚያቀርበው ምንድን ነው ብያቸው ነበረ። እንደ ሌሎች ፓርቲዎች ወይም ከሌላው ፓርቲ በተለይ አባሉ፣ አመራሩ ደጋፊው ሁሉ ታስሮበት ያለ ፓርቲ ነው። እንደ ፓርቲ አባሎቹ፣ አመራሮቹ፣ ደጋፊዎቹ እንዲፈቱለት፣ ያለ አግባብ የታሰሩ ሁሉ ዜጎች እንዲፈቱ፣ በዚህ በአስቸኳይ ጊዜ አዋጅ የተጠረነፈው ሀገር እንዲፈታ በጠቅላላ የመጀመሪያ ጥያቄው ነው የፓርቲው። ከዛ በኋላ አፋኝ ሕጎች ሚዲትሪ እንዲሰረዙ ይጠይቃል። ከዛ ቀጥሎ ደግሞ የተቋማት ድክመት አለ፣ በተግባር የምናየው የተቋማት ድክመት አለ። እንደዚህ እያልን ደረጃ በደረጃ አጀንዳዎቹን ገዥው ፓርቲም ሆነ መንግስት ከተቃዋሚ ፓርቲዎች ጋር ድርድር እንደሚያደርግ ፍንጭ መስጠት ከጀመረ ወራት ተቆጥረዋል። የሀገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ ፓርላማው ስራውን በጀመረበት እለት ለሁለቱ ምክር ቤቶች የጋራ ስብሰባ ባደረጉት የፖሊሲ ንግግር ወቅታዊውን የሀገሪቱን ፖለቲካዊ ችግሮች ለመፍታት ከተቃዋሚ ፓርቲዎች ጋር ውይይት ማድረግ አስፈላጊ እንደሆነ መጠቆማቸው አይዘነጋም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከጥቂት ሳምንታት በፊትም ለውጭ አገር ጋዜጠኞች መግለጫ ሲሰጡ ይህንን ድርድር ለማካሄድ በመንግሥት በኩል ዝግጅቶች እየተካሄዱ መሆናቸውን እንደገለጹ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የጥምቀት በዓል ዋዜማ ከተራ በከተራ ታቦት መሸኘቱ ጨዋታውና ሆታው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እንደዚሁም የሌሎች ክርስትና ሃይማኖት ተከታዮች የሕዝቦች የባህል መታያ መተጫጫ ወቅት ነው። ሱራፌል ሽፈራው በአዲስ አበባና ቢሾፍቱ ደብረ ዘይት ታቦት ያስገቡ ወጣቶችን አነጋግሯል። ማሄር ከእንደ ማሄር የሚለው እሺ፣ እሺ። ባህር ከእነ ማህር ባህር ከእነ ማህር ተጠምቀ በዮርዳኖስ የሚለውን እሱ እየዘመረ ነበር። ዛሬ ስሜ አበበ በሬሄ ይባላል። ቡሌ መድሃኒ ዓለም አካባቢ ነኝ። በምን ስራ ላይ የተሰማራ ወጣት ነህ? በሞባይል ሞባይል ማለት፣ በሞባይል ስራ ላይ የተሰማራው ወጣት ነኝ። ሞባይል ምን ማድረግ? መሸጥም፣ መስራትም። ዛሬ ጥምቀት ታቦት ወጥቷል አይደለ? የት አከበርክ? እኔ ቦሌ መድኃኒዓለም እስኪ ንገረኝ እንዴ ነበር አከባበሩ? ከየት ተነሳ? እንዴ በጣም በጣም ደስ ሲል ነበር ብታይ። እሺ ያው ከቦሌ መድኃኒዓለም ከቸርቹ ወጡ። እሺ አ በብራት ጋር ዞሮ እሺ እዛ ጥምቀተ ባህር ማረጋው እዛ ጋር ደርሰው መተናል። በጣም በጣም ደስ ይላል በጣም ደስ ይላል ነበረ በዓሉ ምን ነበረ እንዴ ነበረ አካሄዱ ውስጥ ንገረኝ ዘመርን ዘመርን በጣም ዘመርን በዝማሬ በልልታ ከዘመራችሁት መዝሙር ውስጥ አንዱን ዘምርልኝ ከእንደ ማህር ማህር ከእንደ ማህር የሚለው እሺ፣ እሺ። ባህር ከንደ ማህር ባህር ከንደ ማህር ተጠምቀ በዮርዳኖስ። እሱ እየዘመረ ነበር። ዛሬ እሰይ አሪፍ ነው። በቃ አሪፍ። ጠና ይስጥልኝ፣ ጠና ይስጥልኝ። አብሮ ይስጥልን። ማልበል ስምህን፣ ስምህን አስተዋውቅልን። ቅዱስ ዮሴፍ፣ ቅዱስ ዮሴፍ። እንደምን አለ ዛሬ። እንዴት ነበር አከባበሩ፣ ጥምቀት አከባበሩ? በጣም ደስ ሲል ነበር። እስኪ ንገረኝ ስለነበረ ሁኔታ። ቦሌ መድኃኒዓለም ተነስተን ታቦቱን ይዘን ወደ ማረፊያው ወደ የድሮ ጉምሩክ አካባቢ አረፍን። እሺ በልልሳ በዝማሪ አምላካችን እያመሰገንን ታቦቱን እዛ አሳርፈን፣ አሁን እኛ ወደ ቤት እየተመለስን። እሺ፣ ነገስ ደግሞ ምንድን ነው የነገው ፕሮግራም? ነገ ባህረ ጥምቀት አለ። ሁሉም ያው በክርስቶስ የሚያምን እዛ ቦታ ላይ ሄዶ የንስሐ ጥምቀታችን እንጠመቃለን። እዩ ሲያዘቢ ይባላለሁ። የት አካባቢ? ደብረዘይት አካባቢ ነው የምኖረው። እሺ ዛሬ እንግዲህ ጥምቀት ነው እና በደብረዘይት እንደነበረ አካባቢ የት አከበርክ በመጀመሪያ? ያው ጥምቀት የከተራ በዓል በጣም አሪፍ ነበር ያከበርኩት። ያው በደብረዘይት መናኸሪያ፣ በተለምዶ መናኸሪያ በሚባለው ቦታ ያ አከባበሩ በጣም አሪፍ ነበር። እንደ ሁል ጊዜ ነው የተከበረው። ወጣቶች አንድ አይነት ልብስ ለብሰው ሚኬሌ ስድስት ሰዓት አካባቢ ነው ፕሮግራም የተጀመረው። ያው ምንጣፍ የሚሸከሙ ምናምን ቄጤማ ክፊትም ደሞ ምንጣፉ ደግሞ ቄጤማ የሚጎዘጉዙ ነበሩ። ምንጣፍ ምንጣፉ ለቄጤማ ቄጤማ ምናምን ይደረጋል። ታቦቱ ደግሞ በዛ ላይ አልፋል። ከዛ ስቴዲየም ነው የተከበረው፣ የደብረዘይት ስቴዲየም ማለት ነው እዛ ነው የሚሄደው የሚሄደው። አዎ፣ እዛ ነው በቃ። እዛ በትሄድን ወደ ሮዝሜሪ ሆቴል አካባቢ ታቦቶቹ የኪዳንበት፣ የሩፋኤል፣ ሚካኤል አንድ ላይ እዛ ተገናኙ። አንድ ላይ ወደ እስቴዲየም ሄድን ማለት ነው። እሺ፣ እንኳን አደረሳችሁ የምትለው ሰዎች ካለ እንኳን አደረሳችሁ በልና እንጨርስ። ኦኬ። ሌትሙርክን ተወቅስ ባላለች አክስቴኔች ሲልቨር ስፕሪንግ አካባቢ ነው የምኖረው። እሷ እንኳን አድረሰች በልኝ። በጣም እናመሰግናለን ዮሲያስ። መልካም ጊዜ መልካም በዓል። ኦኬ ሚለውላች ንክዩ ቅዱስ ያሬን ሆኖ ቀጠል ስናደርግ መርጌታ ብሩክ አስማረን ከባህር ዳር እናገኛለን። በጥምቀት በዓል ላይ የህይወት አጋራቸውን ባለቤታቸውን እንዳገኙ ለመስታወት ገልጸውላታል። ዛሬ ጠዋት ከሶስት ሰዓት አካባቢ ጀምሮ ነው ስራ ዜማዊ የሚጀምረው። ታቦታቱ ከየመንበራቸው ወጥተው ወደ ጥምቀተ ባህር ይመጣሉ። ስምንት ሰዓት አካባቢ ላይ ከግንኙነት አድርገዋል። በባህር ዳር መስቀል በዓል እና የጥምቀት በዓል የሚከበርበት አደባባይ አለ መሀል ከተማ ላይ ነው የሚገኘው። እዚያው ቦታ ላይ ያው ሰው ሰራሽ ገንዳ ላይ ነው ባህር ዳር የጥምቀት በዓሉ የሚሰራው። ያው ገንዳው ተሞልቷል። ካህናት በካህናት ና በመዘምራን ታጅ ቦታ ቦታቱ ሁሉም ባህር ዳር ላይ ያሉ ቤተ ክርስቲያናት እዚያው ላይ ነው የሚያከብሩት። ያው እንደ ተለመደው ስምንት ሰዓት ላይ መገናኛቸው ነው እዚያው ቦታ ቦታቸውን ይዘዋል። አሁን በድንኳን ነው ያሉት አውራቱ አሁን ህዝቡ ያወጦ እየጨፈረ ነው። በሃይማኖታዊ ሥርዓት ነው የሚከበረው። አንዳንድ ባህላዊ ትውፊቶች ቢኖሩም የሃይማኖታዊ ሥርዓቱን ጠብቀው ነው የሚካሄዱት። እንግዲህ የጥምቀት በዓል ብዙ ቤተሰብ የሚገናኝበት፣ በተለይ ደግሞ ወጣቶች የሚተጫጩበትም ቀን ነው እና ለጥምቀት ያልሆነ ቀሚስ የሚባልም ነገር አለ። ሴቶች አምረው ተውበው ነው ወደ ጥምቀት የሚወጡት። እና ምን ይመስላል? እስቲ ባህር ዳር ላይ ያለውን ሁኔታ ንገሩን። አዎ እንግዲህ የጥምቀት ያልሆነ ቀሚስ ይበጣጠስ የሚባል አባባል አለ። ይሄ የጥንታዊ አባባል ነው። በባህር ዳር ሁሉም ህዝብ፣ ህጻናት ልብስም ይገዛላቸዋል። ዘመድ አዝማድ፣ ሌላ ሩቅ ቦታ ያለው ሁሉ ይሰባሰባል። የመንግስት ሰራተኛውም ቢሆን ከኢትዮጵያ ውጭ ያሉም ይመጣሉ። በዓሉን ለማስፋት ይሄ የተለመደ ነው። እዚሁ ያለውም በጋራ ነው የሚከበረው። ቤተሰብ በሙሉ አምሮ ደምቆ ህጻናት የሚጠቡ ህጻናትን ጭምር ይዘዋቸው ይወጣሉ ወላጆች። ከባል አከባበሩ ላይ ከሃይማኖታዊ ሥርዓት ውጭ ባህላዊ ትውፊቱም ከባድ ነው። የጥምቀት በዓል በከባድ ሁኔታ ነው የሚከበረው። ሁሉም ነጭ ነው የሚለብሰው። ሴቶች፣ እናቶች አበሻ ቀሚስ ይለብሳሉ። ነጫጭ ልብሶች፣ የክት የሚባል ልብስ አለ በዚህ በአማራ አባባል በበዓል ጊዜ ብቻ የሚወጡ ልብሶች የሚወጡበት ቀን ነው ዛሬ። የማይወጣ ልብስ የለም። ያን ለብሰው አምረው ደምቀው ነው የሚወጡ። ከዚህ ቀጥሎ ነው እንግዲህ የመተጫጫ ቀንም ዛሬ ብቻ ሳይሆን ከዚህ በኋላ እንግዲህ ዘመነ አስተሬወ የሚባል እና ዘመነ የፈርግ እና የመተጫጫ ወቅት ነው እንግዲህ። አሁን ነው የሚጀምረው አለ ይሄ የመተጫጨቱ ሁኔታ፣ አሁንም ይሄ ባህል አለ አለው አልፎ አልፎ፣ አብዛኛውን ይሄ በገጠሩ አካባቢ ነው የሚጎላው። ዘመና ያስተሪ በዚህ በዮናናውያን ቋንቋ ኤጲፋንያ ሲባል በእኛ በኢትዮጵያ ቤተክርስቲያን ደግሞ አስተሪው ይባላል። የመገለጥ የመታየት ዘመን ስለሆነ ከዚህ በኋላ የልጃገረዶች ሁሉ የሚታዩበት ነው። አምረው ደምቀው ተውበው፣ እንሶስላ የሚባል አለ እጃቸውን እግራቸውን ሙቀው የሚወጡበት ነው። በተለይ ሴት ልጃገረዶች ዛሬ ቤት አይውሉም፣ ይወጣሉ። የጥንቱን ባህል ይዘው ማለት ነው። አምረው ደምቀው በዓሉን ያከብራሉ። በጣም እንትን የሚሆነው እንግዲህ አሁን ዛሬ ታቦታቱ ወደ ጥምቀተ ባህሩ ወርደዋል። ነገ ነው ከባዱ እንትን። ደግሞ የጥምቀት ዘፈኖች የተለዩ ናቸው። ና እንደው እርስዎ በባህር ዳር አካባቢ የተመለከቱትን እስቲ እንገሩኝ፣ ወይም ያለውን ልም። ባህር ዳር አካባቢ በአመዛኙ ያሬዳዊ ዜማ ነው። ወጣቶቹ በየዘርፉ ሴቶች ለብቻ ወንዶች ለብቻ ያሬዳዊ ዜማ። ሆረ ኢየሱስ እምገሊላ ዮሐንስ ከማያጥምቆ በፈለገ ዮርዳኖስ የሚለውን የግዕዝ፣ ከፊሎቹ ግዕዝ የሚችሉት በግዕዝ ቋንቋ፣ ይህንን ደግሞ በአማርኛ ተርጉመው ኢየሱስ ወደ ዮሐንስ ሄደ በዮርዳኖስ ውሃ ያጠምቀው ዘንድ የሚለውን በዜማ እያዜሙ አብዛኛውን በዝማሬ ነው። ጭፈራው ከዚህ ከተማው አካባቢ ማለት ነው። በገጠሩ አካባቢ ከከተማው ለየት ይላል። የተለያየ ጎሳዎች አሉ። እንደየጎሳው ጭፈራዎች ይለያያሉ። አል ወጣቶቹ በራሳቸው እንግዲህ። የዛሬው ፕሮግራማችን በዚሁ ተጠናቋል። በሰዓት ጥበት ምክንያት መሪ ጌታን ለመቁረጥ ተገደናል። ፌስቡክ ገጻችን ላይ ሙሉ ዝግጅ ጨዋታውን እናስቀምጣለን። ተከታተሉ። አጥቢ ማሪክ ላይ መልካም የከተራ በዓል መልካም የጥምቀት በዓል እያልን የምንሰናበተው ሄኖክ ሰማግዜርና እኔም ምስታውት ታራጋው መልካም በዓል መልካም ምሽት ከሞክቢል ጋር